ቮይስ ኦፍ አሜሪካ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን መተከል ዞን የሚንቀሳቀሱ የህወሀት ጥፋት አስፈጻሚ ርዝራዦች እጃቸውን ይስጡ ሲሉ ያወጡትን ማሳሰቢያ ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው የአንድ ሳምንት ጊዜ በመሆኑ አሁን በቀሩት ቀናት የጥፋት ኃይሎቹ እጃቸውን በሰላማዊ መንገድ ይስጡ ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አስተላልፈዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህዋት ጥፋት አስፈጻሚ ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የገለጸው። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እንዲህ ብለዋል። ሁለት አይነት አማራጭ ነው ያለ። የመጀመሪያው አማራጭ የሰላማዊ መንገድ ሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ሁኔታ ይፈጠራል። ሁለተኛ አማራጭ ጸረ ሰላም ሀይሎች እጅ የማይሰጡ ከሆነ የመጨረሻው አማራጭ ረዲ ጉንታው ላይ ተግባራዊ የተደረገው የህግ ማስከበር ተግባር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው። ክቡር በወቅቱ መግለጫ ያወጡ እነዚህ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል። አቶ መለሰ ይህ ዜና እስከ ተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል። ቀርቦላቸዋል እኛ ያስቀመጥነው በዚህ ሳምንት ባለው ጊዜ ውስጥ ሰላማዊ የሆነ ሰው ትጥቁን ፈቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልዕኮን ዋነኛ ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመደምሰስ እና ሕግን የማስከበር ተግባር ከተናክረው እንደሚቀጥልን በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጋጋት ይመስለኛል። የአርባ ሶስት የሚሆኑ ሰላም ኃይሎች እጅ ሰጥተዋል የሚለው ነገር ፖስት ተደርጓ አይቼዋለሁ። ትክክል አይደለም። ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ፣ እጅ የሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ ሰባት የሚሆኑ ግለሰቦች ቆስለው ሕክምና እየተከታተሉ እንደሆነ ተገልጿል። እና የክልሉ መንግስት ይህንን መግለጫ እያወጣ ባለበት ሁኔታ ይህንን ጥቃት የሚፈጽሙ አካላት ማን ናቸው? ይህንን ጥቃት ማስቆም ያልተቻለበት ምክንያት ምንድን ነው? ቶሎ ሰላም ሀይሎች ላይ መሰረት ኮማንድ ፖስቱ ከታወደ ጊዜ አንስቶ ከሁለት መቶ ሰማኒያ በላይ የሚሆኑ ከሰላሞች ላይ የመደምሰብ እርምጃዎች ተወስደዋል። ከዘጠና በላይ የሚሆኑ መረጃ በማቀበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባር ተግባራዊ የሆነበት ሁኔታ አለ። ከዛ ማሻገር ወደ ሰማኒያ አምስት በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርገዋል። ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ቢታ ኦልሞስት ግብዓተ መሬቱ ተፈጻሚ ሆነዋል። ይህን ተከትለው እንግዲህ ዛሬ ጠዋት ታይምኑ ወደ ግልገለበለስ በለስ የሚመጣ መኪና ሄዲድ ቀበሌ በሚባለው አካባቢ ላይ ተረሰላም ሀይሎች ከጠዋቱ ሁለት ሰዓት ከአስራ አምስት ደቂቃ አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ ሰባት የሚሆኑ ንጹሃን ዜጎች ላይ ከመካከለኛ እስከ ከባድ የመቁሰል አደጋ ደርሰዋል። እነዚህ የመቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል እና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የፈረሰላሞች እኩኝ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፓሬድ ሲሆን እነዚህ የተሳተል ኮ ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው የተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ ግን እዛም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረተሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢ መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጨረሽምቅ እና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ ዜጎችን ደነ የማስጠበቅ ስራዎች እንዲሰሩ እየተደረገ ነው ያለው። ህብረተሰቡ ከጸጥታ አካላት ጋር በመቀናጀት የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው፣ ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ